ከደቡብ ክልል የሚቀርቡ የክልልነት ጥያቄዎች እልባት እንዲያገኙ ክልሉን እየመራ ያለው ብልጽግና ፓርቲ በወጥ እቅድ መመራት፣ ከህዝብ ጋር ነፃ ውይይት ማድረግና ህዝቡን አሳምኖ የሚመራ አመራር ማዋቀር ይገባዋል ሲሉ ምሁራን መክረዋል። የክልል አደረጃጀት ጉዳዮችን የፌዴሬሽን ምክር ቤት እያጠና መሆኑን የፌዴሬሽን ምክር ቤቱ አፈ ጉባኤ አቶ አደም ፋራ መግለጻቸው ተዘግቧል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው። በክልል ተደራጅተን የራሳችንን ድል በራሳችን ድብስናለን፣ በሚል በደቡብ ክልል የሚነሱ የህዝብ ናቸው የሚባሉ አያሌ የክልልነት ጥያቄዎች በተገቢ ሰዓት ተገቢ ምላሽ አልተሰጣቸውም በሚል ምሬት ከጥያቄነት አልፈው የሰላም ይዞት ምንጭ መሆናቸውን ምሁራን ይናገራሉ። በተለይ በሀገሪቱ ታይተዋል ከተባለው ለውጥና አዲስ ጠቅላይ ሚኒስትር መሾማቸውን ተከትሎ ቀደም ስል በኃይል ታፍነው የነበሩ እነዚህ ፍላጎቶች በተሰጠው ነፃነት ፈንድተው ወጥተው በተለይ 14 ዞኖች በህገ መንግስቱ መሠረት ጥያቄው ካልተመለሰን በማለታቸው ጉዳዩ የክልሉን ፖለቲካዊ ማኅበራዊና ኢኮኖሚያዊ ሁኔታዎችን እየተቆጣጠረውን እስሩ ይከራከራሉ። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ባለሙያ የሆኑት አቶ ዳያሞ ዳለ ከሰሞኑ የወላይታ ክስተት በመነሳት የመደራጀት ጥያቄ ስለምን ችግር ሆነ የሚለውን ተናግረዋል። ከአደረጃጀት አንጻር እየተከሰተ ያለ የሰላም እጦት የሚያሳየው ነገር ምንድን ነው? መጀመሪያ ድሮ በሂዘን የሚባለው አሁን ብልጽግና ፓርቲ የሆነው ድርጅት እኚህ ችግሮች እንዴት እንደሚያስተናግድ ወጥ የሆነ ፕሮግራም የለውም፣ ውሳዊ መግባባት የለውም። ጥያቄውን ያነሳው የዞኑ የወላይታ ዞን አመራር ያው የብልጽግና አባል ናቸው ምንድን ነው የሚያሳየው የሪዮትና የተግባርም የአሳሰብም አንድነት አለመኖሩ ነው የሚያሳየው በደቡብ ክልል የሚቀርቡ የክልል ጥያቄዎች እልባት እንዲያገኙ ክልሉን እየመራ ያለው የደቡብ ክልል ብልጽግና ፓርቲ በወጥ እቅድ መምራትና ከህዝብ ጋር ነፃዊት ማድረግ እንዲሁም ህዝቡን አሳምኖ የሚመራ አመራር ማዋቀር ያስፈልገዋልም ብለዋል የወላይታ ዞን ተወካዮች ከዚህ መውጣታቸውን ከደቡብ ክልል ምክር ቤት መውጣታቸውን ገልፀው አብሰኝ ሲያደርጉ ጋር የተደረገ አልመሰለኝም። ኦፊሻል የሰማነው ነገር የለም። ሊደረግ ኖሮ የህዝብ ተወካዮች ናቸው እና ለህዝቡ መግባባትን ማስረጥ ይችሉ ነበር። ችግር ሲፈጥ ምላሽ የመስጠት አይነት ነገር ስለሆነ ነው። መልካም። ከዚህ ጋር በተያያዘ የሚደረጉ እንቅስቃሴዎች አሉ። ወላይታ ብቻ ምሳ ሌሎች አካባቢዎችም እና እሱንስ እንዴት ነው የሚያዩት? አሁን እንግዲህ ከወላይታው የምንረዳው ምንድን ነው? አንዴ መካደር ከመጣ በኋላ ሰውና ንብረት መጥፋት ይከተላል። ወደ ጸጥታ ጉዳይ ይዞራል። መጠንቀቅ ያለበት ማንኛውም ቦታ ያለ ህዝብ አጀንዳው እንዳይቀየር የሚያደርግ ጸጥታን፣ አለመግባባትን በተቻለ መጠን በውይይት ለመፍታት መሞከር ነው ያለብን። አቶ ዳያሙ የደቡብ ክልል ብልጽግና ፓርቲ አቋም ሊፈተሽ እንደሚገባም ተናግሯል። የደቡብ ብልጽግና ፓርቲ የመተሻሸት ነገር አለው። ህዝቡም አሁን እያለ ያለው ተስፋ የሚያስቆርጥ ነገር ነው። በኔትወርክ መልክ አንዱ አንዱን አሳልፎ ያለ መስጠት ተጠያቂነት የለም። ችግር እንደማይፈቱ እያወቁ በቃ እኛው እንደገና ብሎም ይማማሉና በዚህ አይነት ነገር ይፈጠራል። የብልጽግና ፓርቲ ደቡብ ቅርንጫፍ ኢንተርናል ዲሲፕሊን የለውም። የሀሳብ ወጥነት የለውም። ይሄ ወላይታ ውስጥ ብቻ ያለ አይደለም። አሁን እንግዲህ በደቡብ ክልል ወደ አስራ አራት የሚደርሱ ዞኖች በክልል እንድራጀምል ጥያቄ አቅርበው ለፌዴሬሽን ምክር ቤት የተመሩማሉ ወይም ተመርተዋል። የደቡብ ክልል ሰላሙ ተመልሶ ድሮ ወደነበረበት ወደ ልማት እንቅስቃሴ እንዲመለስ ምንድነው የዚህ ከዚህ ችግር በምን አይነት መልኩ ነው ሊወጣ የሚችለው? ምንድነው መውጫው? በነኝታ እንግዲህ ፕሪንሲፕሉ ነው አለ። አሁን ሁሉም ሲጠይቅ ምንድነው እንኳን የክልልነት ሕገ መንግስቱ እንግዲህ መገንጠልን ድረስ ነው የሚፈቅደው። ስለዚህ የመብት ጉዳይ ካነሳ መከልከል የሚባልም ነገር የለም። ያው ማስፈጠም ነው እሱ የጠየቀው ነው ምትለው። ግን ሕዝብ በደንብ ቢያቀው ይወያይበት። የክልል ጠቀሜታውና ምናምን የሚል እድል ህዝብ የሚያገኝበት ህዝብ ስል ከአንድ ሳይድ በዚህ በፓርቲ መዋቅር ስር ያለው ብቻ ሳይሆን የተቃዋሚ ፓርቲ መዋቅርም ስር ሲቪል ሶሳይቲ ስር ሌላ ነጻ ህዝብ የሚሳተፍበት እድል ይፈልጋል። ይሄ ደግሞ ረጅም ሰላምን የሚፈልግ ነገር ነው። ቴክኒካሊ ለአስራ ምናምን በአንድ ጊዜ ሪፈረንደም እንኳን ለአካሄድ ብትል አቅሙም የለም ይሄ የታወቀ ነው። ስለዚህ ቢያንስ ቢያንስ አመራሩ ኢንቴግሪቲ ኖሮት ህዝቡን አሳምኖ የተወሰነ አቅጣጫ ቢያስቀምጥ ነው የሚሻለው። በወላይታ ሶዶ ዩኒቨርሲቲ የሶሻል አንትሮፖሎጂ መምህር ረዳት ፕሮፌሰር ኢዮ ባጫ መንግስት በህዝብ ፍላጎት ላይ የተመሰረተ ውሳኔ ማስተላለፍ አለበት ብሏል። መንግስት የህዝብ ጥያቄን እየሰማው እያሰማው ነኝ ለመፍታት ጊዜ ፈልጋለሁ ነው ብለው፣ ጥናትም እያስጠና ነው ያለው። እኔ ይህ ነገር ትሮ መስመር ይዞ ክልል ጥያቄ ይሰጠኝ ብሎ ሲሉ፣ መንግስት በዛ ማዕከል ላይ ማድረግ የነበረበት ከላይ ማጥናት የለበትም፣ ባይነ ማጥናት የለበትም፣ ማስጠናት የለበትም። የተወካዮችን የህዝብ ድምፅ መሆኑ አለመሆኑም እዛ ፌዴሬሽን ምክር ቤት ያሉ ሰዎችን ማስፈረም አለበት። መንግስት ይህንን የፖለቲካ ጥያቄ ተከትሎ ተጨማሪ የሰው ህይወት እንዳይጠፋም መጠንቀቅ እንደሚገባም ተናግሯል። በደቡብ ክልል የሚነሱ የክልልነት ጥያቄዎች የሚመነጩት ተጨማሪ ድጎማ አገኛለሁ ከሚል የኢኮኖሚ ጥቅም ፍለጋ ነው ብለዋል። የወላይታ ሶዶ ዩኒቨርሲቲ መምህር ረዳት ፕሮፌሰር ኢዮባ አጫ ሶስት ወረዳ ያለውም ሀያ ሺ ሰው መቶ ሺህ አምስት መቶ ሺህ የያዘው ሁሉም ይጠይቃል ማለት ነው። ለማኔጅ ብሪቲን ያስቸግራል። ግምት ውስጥ የሚገቡ ነገሮች አሉ። ኢኮኖሚክ ነገሮች ይገባሉ። ህዝብ ቁጥሩ ይገባል። ወረዳ ብዛት ይገባል። የሚያገኙት መተዳደሪያ ገንዘባቸው፣ ለአገሪቱ የሚያቀርቡት የሪሶርስ መጠን ይገባል። ብዙ ነገር ግምት ውስጥ ገብቶ ነው። እንግዲህ ዝም ብለህ አታረግም። አንድ ነገር የምሰጥ እንችልና ስለዚህም ይህን ለማድረግ ለአራቱም ክልል መመስረት ይከብዳል። ግን በፈቃደኝነት የተመሰረተ ፖሊስ እንዲመሰረቱ ታረጋል። አሁን አንድ ወረዳ ብቻውን ክልል ሆናሉ አይደል መቼም? ስለዚህ አቅምም አይኖርምና ሪሶርስም አይኖርም። እና የዞኑ አመራሮች ከክልል ጥያቄ ጋር በተያያዘ ከፌዴራልና ከደቡብ ክልል መንግስት ጋር ቅራኔ ውስጥ መግባታቸውን የሚናገሩ የወላይታ ብሔር ተወላጆች አሁን በወላይታ ዞን የተፈጠረውን ሁኔታ መንግስት የወላይታ ሕዝብ ጥያቄን ለማፈን የሚያደርገው ጥረት ነው ሲሉ ለቪኦኤ በሰጡት አስተያየት ከሰዋል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳ በበኩላቸው ከዚህ በፊት በነበረው ስርዓት ለዘመናት በኃይል ተከልክሎ የቆዩ የህዝብ ጥያቄዎችን ለመፍታት እንጂ የሕዝብን ጥያቄ ለማፈን የለውጡን መንግስት አይሰራም ብለዋል። ወላይታ ህዝብ ጥያቄ ፍትሐዊ ጥያቄ ነው። የህዝቡ ጥያቄ መንግስት አዳምጦ ለመመለስ እየሰራ ነው። በዚህ ጥያቄ ሽፋን ግን ሌላ ሴራ የሚሰሩ ኃይሎች አመራሩን እየተጠቀሙ አመራሩን የነሱን ተልእኮ ተቀብሎ እያስፈጸመ የህዝቡ ጥያቄ በአንድ በኩል በግጭት ምክንያት ከመንግስት ጋር ተባብሮ ተደጋግፎ ከባለመስራት ምክንያት ጥያቄው እንዲጓተት ወደኋላ እንዲሄድ ለማድረግ ህዝቡ ብስጭት ውስጥ እንዲገባና ከመንግስት ጋራ እንዲጋጭ ለማድረግ ታስቦ ተጠንስሶ የሚሰራ ስራ ነው። መቀመጫውን በሰሜን አሜሪካ ያደረገው ኦሞ ኢትዮጵያ አንድነትና ፍትሕ ማዕከል ለአሜሪካ ድምፅ ራዲዮ በላከው ሁለት ገጽ መግለጫ ባለፉት 27 ዓመታት ውስጥ የነበረው ስርዓት ያሰረጸው የዘርና e uh -huh. የቋንቋ ፖለቲካ ከአገራዊ አንድነት ይልቅ ልዩነትን ሰብኮ ጽንፈኝነትን አንግሷል ሲል ይከሳል። ኢትዮጵያ ከኢህአዴግ አገዛዝ ተላቃ የተሻለ ለውጥና የሽግግር ሂደት ከጀመረች ሶስት ዓመታት እንደሞላት የሚጠቅሰው ይኸው መግለጫ ለውጡን የማይፈልጉ ያሏቸው ቡድኖች ለውጡን ለአገራዊ ግንባታና ለጥሩ ነገር መጠቀም ሲገባቸው በሃይማኖትና በዘር በመከፋፈል ግጭት በመቀስቀስ የሰው ሞትና የንብረት ውድመት እንዲከሰት አድርጓልም ብሏል። በወላይታ ዞንም ይኸው ጽንፈኛ ቡድን ቀስ በቀስ ስር በመስደድ ወላይታ ብቻውን እንዲደራጅና አብሮ ከኖረ ህዝብ ጋር እንዲጋጭ በማድረግ ብቻውን ይደራጅ የሚል ሀሳብ እንዲጎላ አድርጓል ብሏል። የኦሞ ኢትዮጵያ አንድነትና ፍትህ ማዕከል ለአንድነትና ለፍትህ የሚሰራ ድርጅት እንደመሆኑ ማንኛውም ህገወጥና የአመፅ ተግባርን አጥብቆ ያወግዛል ብሏል። መንግስት ሁኔታውን ለመቆጣጠር እጅግ የዘገየና ነገሮችን ከቁጥጥር ውጭ እስኪወጡ በመጠበቁ ጉዳዩን ያወሳሰበ እንደሆነ ብንገነዘብም አሁን ግን ህግ ለማስከበርና የዜጎችን ሰላም እንዲሁም ደህንነታቸውን ለማስጠበቅ የጀመረው እርምጃ በጥንቃቄና ኃላፊነት በተሞላበት መንፈስ አጠናክሮ እንዲቀጥል ማዕከሉ ጠይቋል። ይህ በእንዲህ እንዳለ የክልል አደረጃጀት ጥያቄዎችን የፌዴሬሽን ምክር ቤት እያጠና መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደንፋራ መግለጣቸውም ተዘግቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ